በርካታ የዲሞክራሲያዊ ሂደት መገለጫዎች ነበሩት በሚል የሚገልጹት በኢትዮጵያ የ1997ቱ ምርጫ የሲቪል ማህበረሰብ ድርጅቶችም በሂደቱ ከፍተኛ ሚና ነበራቸው ሲሉ በጊዜው በሲቪል ማህበራት አስተባባሪነት ያገለገሉ አንድ ባለሙያ ያስታውሳሉ። በ1997 የኢትዮጵያ ሲቪል ማህበራት ዋና አቀናባሪ የነበሩት መንግሥት ያልሆነው የብሪታንያው የአክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ የዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሂማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። በዘጠና ሰባቱ ምርጫ ሲቪል ማህበራት የነበራቸውን ሚና እንዲያስታውሱን ትዝታ ብላቸው አወያይታቸዋለች። አቶ ዳንኤል በቀለ አመሰግናለሁ ትዝታ እንዳልሽው በእንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና ሰባት ዓመተ ምሕረት ኢትዮጵያ ውስጥ ተደርጎ በነበረው ምርጫ ውስጥ ኢትዮጵያ ውስጥ የሚገኙ በርካታ የሲቪል ማህበረሰብ ድርጅቶች ተሳትፎ ለማድረግ እንቅስቃሴ አድርገን በነበረበት ጊዜ ውስጥ በዛ ውስጥ ተሳትፎ ነበረኝ። ያኔ የነበረው አስተሳሰብ እንግዲህ ምንድን ነው? የመጀመሪያው መነሻው የአስራ ዘጠኝ ዘጠና ሰባቱ ምርጫ በኢትዮጵያ ታሪክ ውስጥ በጣም ልዩ የሆነ ምርጫ ነበረ። በታሪክ ምናልባት ለመጀመሪያ ጊዜ በሚባል ደረጃ ነፃ የመሰለ የገለልተኛ ፓርቲዎች የሚፎካከሩበት መድረክ የተፈጠረበት ሁኔታ ነበረ። የተመለከት ነው በተለይ ምርጫው እየተቃረበ በመጣበት ጊዜ በዛ ወቅት ኢትዮጵያ ውስጥ የነበርን የሲቪል ማህበረሰብ ድርጅቶች በዚህ ታሪካዊ አጋጣሚ ውስጥ ዲሞክራሲን የበለጠ እንዲያድግ እንዲጎለብት የህግ የበላይነት የበለጠ እንዲያድግ እንዲጎለብት ምን አስተዋጽኦ ሊኖረን ይችላል በሚል ውይይት ካደረግን በኋላ የተሰማራንባቸው ስራዎች ነበሩ። እነዚህ በሶስት ተከፍለው ሊታዩ ይችላሉ። የመጀመሪያው ስራ ከምርጫው በፊት የሚከናወን ተግባሮች ላይ ያተኮረ ነበረ። ከነዚህ ውስጥ ዋነኛ ብዬ የምለው የመራጮችን የማስተማር እና የመራጮችን የመመዝገብ ማስፋፋት ስራ ነበረ። እንደሚታወቀው እንደ ኢትዮጵያ በመሰሉ የምርጫ ዲሞክራሲን ገና እየጀመሩ ያሉ ወይም እየተለማመዱ ባሉበት ሀገሮች ውስጥ አንዱ አንዱ ትግል ዜጎች በመምረጥና በመመረጥ መብታቸው እንዲሳተፉ ማበረታታት ጭምር ነው። ይህ መብት ብቻ ሳይሆን ኃላፊነትም ጭምር እንደሆነ እና ዜጎች በምርጫ ሂደት ውስጥ እንዲሳተፉ ማስተማር ስለ ምርጫ ስርዓቱ፣ ስለ ፕሮሰሱ ስለሚጠበቅባቸው ግዴታ ምርጫው እንዴት እንደሚከናወን ምን ማለት እንደሆነ ግንዛቤ ማስጨበጥ እና ማበረታታት ነበረ። ይሄ ሰፊ ስራ ነበረ በዚህ መልክ የተሰራው። ምናልባትም የስራ ውጤታማነትን ማነትን የሚያመለክተው አንዱ ማስረጃ እንደሚመስለኝ በዛ ምርጫ ወቅት በርጥ በጣም በርካታ ኢትዮጵያውያን በምርጫው ለመሳተፍ ተመዝግበው የነበረ መሆኑ ነው። ከዛ ቀጥሎ ሌላው ሲቪል ማህበረሰብ ድርጅቶች ተሳትፎ የነበረበት አንድ ዋነኛ ስራ ከምርጫው በፊት በፖለቲካ ፓርቲዎች መካከል የውይይት የክርክር መድረክ ማዘጋጀት ነበር። ይህ ስራ በይበልጥ ሲመራ የነበረው በወቅቱ ኢንተር አፍሪካ ግሩፕ በሚባለው ድርጅት ነበረ። ነገር ግን በርካቶቻችን ተሳትፎ ስናደርግ የነበረበት ነው እና ያም በጣም ጠቃሚ መድረክ ነበረ። ለመጀመሪያ ጊዜ በቀጥታ የቴሌቪዥን ስርጭት የፖለቲካ ፓርቲዎች አላማቸውን፣ አንድነታቸውን፣ ልዩነታቸውን መመረጥ የሚገባበትን ምክንያት ቢመረጡ ምን እንደሚያደርጉ በግልጽ ለህዝብ ውይይት ክርክር ሲያደርጉ የነበረበት መድረክ ነው። በጣም ጠቃሚ መድረክ ነበር። ይህ መድረክ በአብዛኛው የተቀነጃጀው በሲቪል ማህበረሰብ ድርጅቶች ነበረ። ይህ ከምርጫው በፊት የነበረ ስራ ነው። ከሚቀጥለው ትልቁ ስራ ደግሞ በምርጫው ወቅት የተከናወነ ስራ ነበረ። ተግባሩ ግን ከምርጫው ቀደም ብሎም የተጀመረ ነው። ዋነኛው ስራው ግን ምንድን ነው? የምርጫ ታዛቢነት ስራ ነበረ። ኢትዮጵያ ውስጥ እንደሚታወቀው ከዚህ በፊት በብዛት የምርጫ ታዛቢዎች ውጭ ሀገር እየመጡ ነበረ ፈረንጆች የምርጫ መታዘብ ስራ የሚሰሩት እና በዚህ ምርጫ ወቅት ግን ኢትዮጵያውያን በራሳችን የሲቪል ማህበረሰብ ድርጅቶች አማካኝነት የምርጫ መታዘብ ስራን ለማከናወን እንችላለን በሚል እምነት የሲቪል ማህበረሰብ ድርጅቶች በአንድ ጥላ ስር ተሰባስበን አንድ አንድ ቅንጅት አቋቁመን በዛ ቅንጅት ኔትወርክ ይባላል። ኔትወርክ ኦፍ ኢትዮጵያን ሲቪል ሶሳይቲ ኦርጋናይዜሽን ሲባል ነበረ። በዛ አማካኝነት የምርጫ መታዘብ ስራ ለማካሄድ ትልቅ ጥረት አድርገናል። ገለልተኛ የሆኑ የሲቪል ሶሳይቲ ማህበረሰብ ታዛቢዎችን በመመልመል በምርጫ መታዘብ ስራ በማሰልጠን በምርጫ መታዘብ ስራ እንዲሰማሩ ለማድረግ ጥረት ተደርጎ ነበረ። ረጅም መንገድ አለው እሱ። በመጀመሪያ ላይ የምርጫ ቦርድ የምርጫ ታዛቢነት ሰርተፊኬት ያልፈቀደልን ስለነበረ ያንን ለማግኘት የቻልነው ከፍርድ ቤት ክርክር በኋላ ነበረ። እስከ ጠቅላይ ፍርድ ቤት ድረስ ብዙ ክርክር ስና ያደረገ ቆይተን ጠቅላይ ፍርድ ቤት በመጨረሻ ስለወሰነልን በዚህ የመሳተፍ መብታችንን በመጨረሻው ሰዓት ላይ ነበረ ከምርጫ ቦርድ ፈቃድ ማግኘት ችለን የነበረው። ነገር ግን በዛች በቀረችው ሰዓት ውስጥም ቢሆን የተወሰኑ የሲቪል ማህበረሰብ ታዛቢዎችን ወደ ምርጫ ጣቢያዎች ለማሰማራትና ጥሩ የሆነ የምርጫ መታዘብ ስራ እንዲሰሩ ለማድረግ የቻልን ይመስለኛል። ለዚህም ደግሞ አንዱ ማስረጃ እንደሚመስለኝ የእኛ የሲቪል ማህበረሰብ ታዛቢዎች በተሰማሩባቸው ቦታዎች ላይ በሙሉ ማለት እችላለሁኝ በሙሉ የእኛ ታዛቢዎች በተሰማሩበት ቦታ ላይ በሙሉ ገዢው ፓርቲ እና ተቃዋሚ ፓርቲዎች ውጤቱን ሙሉ በሙሉ ተቀብለውት ነበረ። ስለ ውጤቱ ጸብ አልተፈጠረም ነበረ የእኛ ታዛቢዎች በነበሩበት ቦታ ላይ ምክንያቱም የምርጫ መታዘቡ ስራ በጣም በጥሩ ሁኔታ ነበረ የተሰራውና ጠቃሚ ስራ ነበረ ብለን እናምናለን። የመጨረሻው ስራ ከምርጫ በኋላ የተሰማራንበት ስራ ነበረ። ይሄ ደግሞ የሚመለከተው እንደሚታወሰው ከምርጫው በኋላ በገዢው ፓርቲ እና በተቃዋሚ ፓርቲዎች መካከል የምርጫውን አካሄድ በሚመለከት አለመግባባት ተፈጥሮ ስለነበረ የአለመግባባት ጸቡ እየተባባሰ ሄዶ አሳሳቢ ደረጃ ላይ ደርሶ ስለነበረ በሲቪል ማህበረሰብ ድርጅቶች ውስጥ የነበርን አባሎች ይህ አለመግባባት በሰላማዊ መንገድ እንዲፈታ ብዙ ጥረት ስናደርግ ነበረ። ሁለቱን ተፎካካሪ ወገኖች ሊያስማማ የሚችል የሰላም ስምምነት በማዘጋጀት እና በዛ እንዲስማሙ ለማድረግ ለማስማማት ምክንያት የሆኑትን ነገሮችም ለይቶ በማውጣት ለምሳሌ እንደሚታወሰው ተቃዋሚዎች የምርጫውን ውጤት ባለመቀበል የተነሳ ወደ ፓርላማ እንገባም ብለው ገልጸው ስለነበረ ይህንን ትክክል አለመሆኑን በመምከር እና ተቃዋሚዎች ወደ ፓርላማ ገብተው በሂደቱ እንዲቀጥሉ በማበረታታት በመደገፍ የሰላም ስምምነት በማርቀቅ በወቅቱ አንዳንድ ላለመግባባት ምክንያት የነበሩ በመጨረሻው ሰዓት ላይ ወጡ ህጎች ሊሻሻሉ የሚችሉበትን መንገድ በመጠቆም ስለ ሚዲያ አጠቃቀም የስምምነት ሀሳብ በማቅረብ በጣም በርካታ ነገሮች ናቸው። በሆነ ዝርዝሩ ለመግባት ትዝታ ግን በአጭሩ ሲጠቃለል ከምርጫው በኋላ ተፈጥሮ የነበረው አለመግባባት እና የፖለቲካ ውጥረት በሰላማዊ መንገድ እንዲፈታ ብዙ ውጥረት ስናደርግ ነበረና፣ ይህ ደግሞ ሌላው ተሳትፈንበት የነበረው ስራ ነው እና በእነዚህ ሁሉ አይነት ስራዎች ሲቪል ማህበረሰብ ድርጅቶች ብዙ አስተዋጽኦ ሊያደርጉ እንደሚችል እንደ ምሳሌ ሊጠቀስ የሚችል ይመስለኛል። we በ1997ቱ የኢትዮጵያ ሲቪል ምርጫ የኢትዮጵያ ሲቪል ማህበራት ዋና አቀናባሪ የነበሩት መንግስታዊ ያልሆነው የብሪታንያው አክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። አቶ ዳንኤልን ለጊዜያቸው እናመሰግናለን። የሲቪል ማህበረሰብ ድርጅቶች ከመንግስት ወይም ከተቃዋሚ የፖለቲካ ድርጅቶች ተጽዕኖ ነፃ ሆነው ዜጎች በሙያ ወይም በማህበራዊ ጉዳዮች የሚደራጁባቸው መንግስታዊ ያልሆኑ ድርጅቶች መሆናቸው ይታወቃል። © bf